በማህበራዊ መገናኛ ዘዴዎች የሚሰራጩ መረጃዎች ወደ እርስ በርስ ግጭት እንዳያስገቡት ህብረተሰቡ ጥንቃቄ እንዲያደርግ ጠቅላይ ሚኒስትር አብይ አህመድ ማሳሰባቸው ተገለጸ። ጠቅላይ ሚኒስትሩ አማራ ክልል ውስጥ ባደረጉት የሁለት ቀናት ቆይታ ግንባታው ከተጀመረ ከስምንት ዓመታት በላይ ያስቆጠረውን የጣና በለስ ስኳር ፋብሪካንና ሌሎች ትላልቅ ፕሮጀክቶችን መርቀዋል። ትላንትናና ዛሬ በአማራ ክልል የተካሄዱትን ተጨምሮ የተካሄዱትን ጨምሮ ሰሞኑን በተለያዩ የአገሪቱ አካባቢዎች የተከናወኑ ፕሮጀክቶችን በተከታታይ የመመረቅ እንቅስቃሴዎች የምርጫ ቅስቀሳ አካል ናቸው እያሉ አንዳንድ ወገኖች ትችት ሰንዝረዋል። የአሜሪካ ድምፅ በዚሁ ጉዳይ ላይ ያነጋገራቸው የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ግን ትችቶቹን አስተባብለዋል። አሴር ምስጋናው ዝርዝር ዘገባ አላት። ባለፉት ሁለት ቀናት በአማራ ክልል ጉብኝት ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ በተለያዩ አካባቢዎች የተገነቡ ፕሮጀክቶችንም አስመርቀዋል። ጠቅላይ ሚኒስትሩ ዛሬ ከአምስት ቢሊዮን ብር በላይ በሆነ ወጪ በደብረ ማርቆስ ከተማ የተገነባውን እና በቀን ከአንድ ሚሊዮን ሶስት መቶ ሀምሳ ሺህ ሊትር በላይ ዘይት የማምረት አቅም ያለውን ግዙፍ የዘይት ፋብሪካ መርቀዋል። ጠቅላይ ሚኒስትሩ ንብረትነቱ የአቶ ወርቁ አይተ ነው በሆነው በዚህ ፋብሪካ የምረቃ ስነ ስርዓት ላይ ባሰሙት ንግግር ኢትዮጵያውያን አንድነታቸውን እንዲጠብቁ አሳስበዋል። በተለይ ከምሳሌ ጋር አያይዘው ባስተላለፉት መልእክት ዜጎች በማህበራዊ ሚዲያ ከሚሰራጩ አፍራሽ መልእክቶች ራሳቸውን እንዲጠብቁ ጥሪ አቅርበዋል። አንድ ሰው አህያ ጭኖ ረዥም ጉዞ ከተጓዘ በኋላ አንድ ቦታ እሱም አህያውም ደክሟቸው አህያዋን አስሮ ወደ አንድ ቀረብ ወዳለ ጎጆ ጠጋ ብሎ ውሃ ይጠይቃል። የአህያዋ ባለቤት ውሃ ጠጥቶ ለአህያውም ይዞ እስኪመለስ ድረስ አንድ ሰይጣን የአህያዋን ገመድ ይፈታል። ያቺ አህያ በደንብ አርጋ ማሳውን መብላት ትጀምራለች። መብላት ስትጀምር ለረጅም ጊዜ የደከመ ያረሰ አርሶ አደር ማሳውን ለመመልከት ሲመጣ አንድ አህያ በግሯ እየረጋገጠች እየበላች ያገኛታል። አህያውን ሁለቴ ሲመታት ትሞታለች። የአህያዋ ባለቤት አንድ የማያውቀው ሰው አህያውን መጥቶ ሲገላት ያያል። እንዴት አህያዬን ትገላለ ብሎ ባላህያው ደግሞ ሰውየውን ደብድቦ ይገለዋል። የማሳው ባለቤት አርሶ አደር ልጆችም ነበሩበት በማሳ ውስጥ አባታቸው ተደብድቦ ሲገደል ያውና ገዳዩን ደብድቦ ይገላሉ። ከጥቂት ጊዜ በኋላ ሽማግሌዎች መጥተው ሁኔታውን ካረጋጉ በኋላ አይ ሰይጣን የማይተዋወቁ ሰዎች እርስ በርስ እንዲባሉ እንዲጋደሉ አደረጉ ብለው ሲወቅሱ ሰይጣኑ እረ ሥነ ስርዓት እኔ አህያዋን ገመድ ብቻ ነው የፈታሁት። ከዚያ በኋላ ያለው የኔ ጉዳይ አይደለም አላቸው ይባላል። ብዙ ሴጣኖች በፌስቡክ ገመድ በፈቱ ቁጥር፣ በዩቱብ ገመድ በፈቱ ቁጥር ከተጋደልን በኋላ አይ ፌስቡክ ብንል ስለማይሰራ፣ የሴጣኑ ስራ ገመዷን መፍታት ነው፣ በፌስቡክ መዋሸት ነው፣ መቅጠፍ ነው። የኛ ስራ ግን ቆም ብሎ ማሰብ፣ የኢትዮጵያን አንድነትና የኢትዮጵያን ሰላም ማረጋገጥ። ነጻ ሀገር ተረክበናል፣ ነጻ ሀገር እናስረክባለን። ድሃ ሀገር ተረክበናል፣ የበለጸገች ኢትዮጵያን እናስረክባለን። ከአስራ ሦስት ሺህ ሄክታር በላይ በሆነ መሬት ላይ ያረፈው እና በለስ ቁጥር አንድ የተባለው ስኳር ፕሮጀክትም ትላንት በጠቅላይ ሚኒስትሩ ተመርቋል። ፋብሪካው ሀገሪቱ ከውጭ አስገብታ የምታሟላውን የስኳር መጠን እንደሚቀንስ ያስረዱት ጠቅላይ ሚኒስትሩ በሙሉ አቅሙ ወደ ምርት ሲገባ በዓመት ወደ ሁለት ሚሊዮን ኩንታል ገደማ ስኳር እንደሚያመርት ነው የተናገሩት። የግንባታው ስራ ሲጀመር በ18 ወራት ውስጥ እንዲጠናቀቅ እቅድ ተይዞ የነበረ ቢሆንም በወቅቱ ኮንትራቱን የወሰደው የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ስራውን በማጓተቱ ፕሮጀክቱ ከስምንት ዓመታት በኋላ ዛሬ ለምረቃ በቅቷል ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በአማራ ክልል የመረቋቸውን ጨምሮ ሰሞኑ በተለያዩ የሀገሪቱ አካባቢዎች እየተካሄዱ ያሉ የፕሮጀክት ምረቃ ስነ ስርዓቶች የምርጫ ቅስቀሳ ናቸው በማለት የሚተቹ ወገኖች አሉ። የአሜሪካ ድምጽ በጉዳዩ ዙሪያ ያነጋገራቸው የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ግን ለምርጫ ቀስቀሳ ተብሎ የሚሰራ ስራ የለም ብለዋል። ሀገሪቱን እየመራ ያለው መንግስት ከለውጥ በኋላ በተለይ በለውጥ አመራሮች የተሞላ ነው። የለውጥ አመራሩ ደግሞ ዋና አላማው ህዝብን በልማት ተጠቃሚ ማድረግ እና በዲሞክራሲ ስርዓት ግንባታ ውስጥ ለውጦችን ማስመዝገብ እንደሆነ አቅዶ እየሰራ ነው ያለው። ይህ አይነት የምረቃ ፕሮግራም ዛሬ የጀመር አይደለም። ቀደም ሲልም ከምርጫው በፊትም የነበላይነን የመሰሉ ትልልቅ ፋብሪካዎች በግለሰብ ደረጃ ባህር ዳር ላይ፣ ደብረ ማርቆስ ላይ፣ ደብረ ብርሃን ላይ፣ ሌሎችም አካባቢዎች እየተመረቁ ነው ያሉት። ይሄ ለምርጫ ብለን የምንሰራው ስራ የለም ኖርማሊ ነገር ግን በደረሱበት ፋብሪካዎቹ እየተመረቁ ወደ ስራ እንዲገቡ ይደረጋል። መንገድም በተመሳሳይ እየተመረቀ ነው ያለው ኮሚኒኬሽን ላይ የተደረጉ አንዳንድ ማስፋፊያዎች፣ ማሻሻያዎች ሲመረቁ እናያለን። እና ምናልባት አንዳንድ ግለሰቦች ለምርጫ ነው ያስመረቁ የሚለው ትክክል ሊሆን አይችልም። ምክንያቱም ምርጫ የምናደርግበት ቀን እንኳን በውል አይታወቅበት ጊዜ ነው የነበረው። እንደምታስታውሱ በኮሮና ምክንያት በተመሳሳይ በሰው ሰራሽ እና በተፈጥሮ አደጋዎች ምክንያት ተራዝሞ የሚደረግ ምርጫ ነው። በአጋጣሚ እነዚህ ፋብሪካዎች ምርጫ በሚካሄድበት አካባቢ ግጥምጥሞች ሆኖ ተመርቀዋል። ይሄ መልካም አጋጣሚ ሊሆን ይችላል ለገዢው መንግስት እና ፓርቲ ማለት ነው። ይህ እንደ ጥሩ ነው መወሰድ ያለበት እንጂ ለምርጫ ብለን የምናስመርቀው እንደ መንግስት ግን የሌለ መሆኑ መታወቅ አለበት። ሚኒስትር አብይ አህመድ በሁለት ቀናት የአማራ ክልል ቆይታቸው በማዕከላዊ ጎንደር ዞን በማዕከላዊ አርማጮ ማሰረው ደንብ ከተማ የትምህርት ቤት ግንባታ መሰረት ድንጋይ እየጣሉ ሲሆን በደብረ ማርቆስ ከተማ ደግሞ ሦስተኛውን የአረንጓዴ አሻራ መርሃ ግብር አስጀምረዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።